voice of America ባለፈው ቅዳሜ በኢትዮጵያ ወቅታዊ ሁኔታ ላይ በአሰራጨነው ውይይት ከተሳታፊዎቹ አንዱ የነበሩት አቶ በቀለ ገርባ ኢሳትን የኢትዮጵያ የሳተላይት ቴሌቪዥንና ሬዲዮ የዜና ማሰራጫን በስም ጠርተው ሕዝብን ከሕዝብ በማጋጨት ከሰዋል። የኢሳት ማኔጂንግ ኤዲተር አቶ አበበ ገላው አቶ በቀለ የተናገሩት እርምት እንደሚያስፈልገው ገልጸው እድል እንዲሰጣቸው ጠይቀዋል። በዚህ መሰረት የፕሮግራሙ አዘጋጅ ትታበላቸው አነጋግራቸዋለች። ቀጥሎ ይቀርባል። የኢሳት ማኔጂንግ ዳይሬክተር አቶ አበበ ገላው ናቸው። ወደ ውይይቱ። አቶ አበበ ገላው የኢሳት ማኔጂንግ ዳይሬክተር፣ በጣም ነው የማመሰግነው። እንግዲህ ባለፈው ቅዳሜ ያስተላለፍነው ውይይት አንዱ የውይይት ተሳታፊ አቶ በቀለ ገርባ አንድ ሁለት ቦታ ላይ ነው በውይይቱ ስለ ኢሳት ስም ያነሱት። አንድ አጠር ያለ አለ። መጀመሪያ እሱን አሰማሃለሁ፣ ከዛ በኋላ ደግሞ ረዘም ያለውን አሰማሃለሁ። ወዲያው በሚዲያ ይህን ያህል ሰዎች እንዲህ በእንዲህ እንዲህ አይነት ሁኔታ በኦሮሞ በቄሮዎች እንዲህ አይነት ነገር ተደርጓል የሚል ነገር በዜና ማሰራጫ በተለይም ደግሞ አሁን ኢሳት ብለን በጠቀስነው ነው ሚዲያ አማካኝነት እየተራገበ ሲሄድ ሶስቱም የተቀናጀ ነው፣ ከአንድ አካባቢ የመነጨ ነው፣ አንድ የፖለቲካ ድርጅት የሚመራው ነው የሚል እምነት አደረብኝ። እንግዲህ አቶ አበበ ከዛ ደግሞ ወደ መጨረሻ ላይ በውይይታችን ውስጥ ዘርዘር አርገው ሲያስረዱ እንዲህ አሉ። አሁን እኛ ስሙን ጠቅሰን ያነሳ ነው ሚዲያ ወገንተኛ አይደለሁም ብሎ ቢልም እንዴት አይነት ወገንተኛ እንደሆነ ለአድማጭ ለኢትዮጵያ ሕዝብ መተው አስፈላጊ ይመስለኛል። ይሄ ሚዲያ የሚያስደስታቸው ሰዎች እንዳሉ እናውቃለን። ነገር ግን በአንጻሩ ደግሞ እጅግ በጣም የማይረኩበት ወይንም ደግሞ የሚቃወሙ ኢትዮጵያውያን እንዳሉ ሚዲያ ተቋሙ ያውቅ እንደሆነ አላውቅም። ግን አንድ ነገር ጠቅሼ ለማለት ያህል ለማለፍ ያህል ከዚህ በፊት ለምሳሌ ኦሮሞን ትግልና ጤሮዎችን በተመለከተ ያቀረባቸው ቪዲዮዎች አሉ። የሐሰት ቪዲዮዎች፣ ሌላ ቪዲዮ አስገብቶ ሌላ ዘፈንና ሌላ እንትን አስገብቶ ህዝቡን ለመቀስቀስና ወደ ከፍተኛ ግጭት ለመውሰድ ያደረገው ጥረት ህዝባች ራሳችንን የምናውቀው ነው። በኋላ በአንዱ ጉዳይ ላይ ቅርታ እንደጠየቀም ይታወቃል። ነገር ግን ይቅርታ ያልጠየቀባቸው ሌሎች ነገሮችም አሉ። የግለሰቦችን ስም ከማጥፋት ጀምሮ በቡድኖችና በህዝቦች ላይ የሚያደርገው ዘመቻ ቀላል አይደለም። አንድ ትንሽ ምሳሌ ጠቅሼ ልለፍና ትንተና ወይንም ትኩረት በሚለው ፕሮግራማቸው ሲያቀርቡ ስላወጣ ነው መግለጫ ድርጅቶች ናቸው መግለጫውን ያወጡት። ነገር ግን ቀኑን ሙሉ ለምሳሌ ታሊያ አድርጌ ሀያ ሁለት ጊዜ የኔን ስም አቶ በቀለ ገርባ ብለው የኔንስም ሀያ ሁለት ጊዜ አንስተው አብጠልጥለው እንደፈለጉ አድርገው ቀኑ ሙሉ ሲሰድቡኝ ብለዋል ተቀባብለው እና ይሄ ምን አይነት ሚዲያ ነው? ማንን ነው? ከኔ ጀርባሴ ያለ ሰው ማን አለ? የኔስ ደጋፊ ይኖር ይሆን አይኖር ይሆን? ይሄንን ያውቁ። ራሴን መከላከል በማንችልበት ሁኔታ ይህን ያህል በአንድ ሰው ላይ ዘመቻ ማድረግ አስፈላጊነቱ ምንድን ነበረ የሚለውን ብንመለከት፣ ነገር ግን ከግለሰብ ስምና ዝና የበለጠ ህዝቦችን ማጋጨቱ ደግሞ ኢሞራላዊና ህገወጥን ስለሆነ ይሄ ይቁም አይገባም፣ ትክክል አይደለም የሚል መግለጫ ነው ያወጣ። ነው ግን ይሄ ሚዲያ ፈጽሞ ፈጽሞ ታማኒ ነው ለማለት ወይንም ደግሞ ኢትዮጵያን ህዝብ እያገለገለ ያለ ሚዲያ ሳይሆን ህዝቦችን ለማጫረስ ሆን ብሎ አቅዶ እየሰራ ያለ ሚዲያ ነው። ትልቅ ክስ ነው። አቶ አበበ ገላው አንተ መልሱን ስጠን። በመጀመሪያ አቶ በቀለ ገርባ እኔ በበኩሌ ያለኝን ክብር እገልጻለሁ። የተናገሩት ነገር ትክክል ባይሆንም አቶ በቀለ ማንም በማይክደው ሁኔታ ትልቅ ትግል ያደርጉ ኢትዮጵያዊ ናቸው። ለእርሳቸውም እኛ ትልቅ ክብር ነው ያለን። ስለዚህ ይሄንን በመጀመሪያ ላስረግጥ እፈልጋለሁኝ። ይሁንና ግን ያቀረቡት መረጃ ኢሳትን በተመለከተ አንደኛ ስሜታዊ የሆነ ይመስለኛል። ከዚህ በፊት እንግዲህ የወጣ የተሰጠ መግለጫ ነበረ፣ በአምስት የኦሮሞ ድርጅቶች ነን የሚሉ ያወጡት የጋራ መግለጫ፣ በዛ ላይ ኢሳት ተነስቷል። የተነሳውም ጠላት ተደርጎ ነው። ይሄ አግባብነትም የለውም ትክክልም እንዳልሆነ እኛ በተደጋጋሚ የገለጽንበት ሁኔታ አለ። እንግዲህ በአሜሪካ ድምጽ ሬዲዮ በቀረቡበት ጊዜ እንደ ቅሬታ የምናነሳው ጉዳይ ምንድን ነው? ሚዛናዊ ባልሆነ መንገድ ነው የቀረበው። ክስ ሲቀርብ ለዛ ክስ አንደኛ መረጃ ማቅረብ ሊጠየቁ ይገባ ነበረ። ይሄ አሁን የኢሳት የሚሰራው ስራ ይፋና በአደባባይ ማን የሚያውቀው ነው እኛ ተክተን እሳቸው እንዳሉት ህዝብን ከህዝብ ለማጋጨት የምንሰራ ሚዲያ አይደለንም። በእርግጥም ኢሳት ለኢትዮጵያ ህዝብ ትልቅ አቅም የፈጠረ የጭቁኖች ድምፅ አድርገን ራሳችን የምናየው ይሄ ደግሞ የኦሮሞን ህዝብም ይጨምራል። እሳቸውም አቶ በቀለ ገርባም እስር ቤት በነበሩ ጊዜ ከማንም በላይ እንዳይረሱ የእሳቸውንም ኢፍትሐዊ የሆነ እስርና በእስር ቤት ይደርስባቸው የነበረውም ሰቆቃ አጉልቶ ሲያሳይ የነበረው ኢሳት ሚዲያ ነው። ይሄ እንግዲህ የታወቀ ሀቅ ነው። አሁን ወደ አነሱት ጉዳይ ለመመለስ ያህል ድርጅታችን ኢሳት እሳቸው እንዳሉት አይደለም። በተለይ የቄሮን ስም አንስቶ ያለ አግባብ ያጠፋበት ሁኔታ አለ። እኛ ቄሮ ይሄን ይሄን ወንጀል ሰራ ብለን ያቀረብንበት ነገር የለም። ከዚህ በፊት በመንግስት ሚዲያዎች የቀረቡ ክሶች ነበሩ፣ በቄሮ ስም የሚል በቄሮ ስም በተደጋጋሚ በተለይ በኦሮሚያ ክልል ውስጥ የቄሮን ስም እየተጠቀሙ ወንጀል የፈጸሙ ሰዎች እንደነበሩ የተነሳበት አለ። ያ እንግዲህ በኢሳት ቀርቧል፣ ጥያቄ የለው። ግን እዚች ላይ ቆም አድርጌ ከካሜሩን የመጣ ከምዕራብ አፍሪቃ የመጣ ቪዲዮ የሰው ቀብር ሲያሳይ እዛ ላይ ደግሞ ቄሮ የሚጨፍርበት ኢሳት አስተላልፏል የሚል ነገር ግን ይቅርታ ጠይቆበታል የሚል አለ በዚህ ባለፈው በቡራዩ ደግሞ ያው ቄሮ የጋሞን ተወላጆች ገሏል ከሚል በተጓዳኝ ጉዳዩን ለመመርመር እንደ ሚዲያ እንግዲህ ግጭቱ እንዴት ተቀሰቀሰ? እንዴት ነው እዛ ቦታ የደረሰው? ከኦሮሞ በኩልስ የተጎዳ ያለ ወይ? የሚል ዘገባ ኢሳት አቅርቧል። ምክንያቱም አሁን በዚሁ ቅዳሜ በቀረበው ውይይታችን ንብረት እንደወደመ በኦሮሞ ስም ያሉ ባንኮች፣ ትምህርት ቤቶች፣ ሱቆች፣ የልብስ መደብሮች እንደወደሙ እና ሰልፍም እንደነበረ እዛ ሰልፍ ላይም ደግሞ ከአዲስ አበባ ውጡ ተባለ ብለው ሲናገሩ ነበርና ኢሳት ይሄንን አገናዝቦ ነው። ስለ ቡራዩ ግድያ ዘገባ ያቀረበው ቪዲዮውን በተመለከተ ቀደም ብሎም እንደ ጠቀሽው ይሄ አንደኛ እኛ የሰራ ነው ቪዲዮ አይደለም፣ በሶሻል ሚዲያም በስፋት የተሰራጨ ቪዲዮ ነው። ይሁና ግን ሰዓት ላይ መቅረብ የለበትም ነበረ። በወቅቱ ያቀረቡት ሰዎች በችኮላ በደንብ ሳያጣሩ ያንን ቪዲዮ ለቀቁ። እኛ ለዚህ ኃላፊነት ወስደን በይፋም ይቅርታ ጠይቀናል። ይሄንንም ደግሞ ያደረጉት የኛ የስራ ባልደረቦችንም ማስጠንቀቂያ ሁሉ ይሰጠናል። ለምን ታይቶና፣ አንድ መረጃ ሲመጣ ታይቶና ተመርምሮ ተፈትሾ መቅረብ እንዳለበት የእኛም ፖሊሲ ግልጽ በሆነ ሁኔታ ያስቀምጣል። ያ ፕሮሲጀር አልተከተለም ነበረ ያ ቪዲዮ ሲቀር ስለዚህ ያ ቪዲዮ ትክክልም አለመሆኑን እኛም ማምነንበት በይፋ ወጥተን ይቅርታ የጠየቅንበት ሁኔታ ነው ያለው። ከዛ በተረፈ ይሄ የባንዲራን በተመለከተ ይሄ የኦነግን መግባት ተከትሎ ከባንዲራ ጋር በተያያዘ ሁኔታ በአዲስ አበባ ውስጥ ግጭቶች እንደነበሩ ይህንንም ዘግበናል። እነዚህ ግጭቶች ዋና መንስያቸው የባንዲራ ጉዳይ ነው። አሁን ይሄ የዘር ጉዳይ ተደርጎ ታየ እንጂ የባንዲራ ግጭት እንደሆነ ነው እኛ የምናውቀው ባለን መረጃ መሰረት። ከዛ በተረፈ በግጭቱ ወቅት የተለያዩ መፈክሮች የሚሆኑ የተለያዩ ጥቃቶች እየተሰነዘሩበት ሁኔታ እንዳለም ገልጸናል። ይሄ ግልጽ በሆነ ሁኔታ የተቀመጠ ነገር ነው። ግን በተባለበት ይሄ በተለይ የቡራዮን በተመለከተም እንደዚህም ዘገባ አቅርበናል። ያ ዘገባ መሰረት ያደረገው በአካባቢው የተፈናቀሉትን ሰዎች ቃለ ምልልስ አድርጎ የተሰራ ነው። ለወደፊት ደግሞ የበለጠ መርምረን እርግ ጉዳዩ አሁንም በምርመራ እዛች ላይ ጋዜጠኛ ለጋዜጠኛ ያ ዘገባ ሚዛናዊ የሁሉንም ድምጽ ያካተተ እንግዲህ፣ እንደምታውቀው አንድ ተጎጂ ማህበረሰብ ጋር ሄደህ ስራ በምትሰራበት ጊዜ ያ ማህበረሰብ በጣም ስሜቱ የተነካ የቆሰለ፣ እርግጥም ደግሞ የቡራዩ በጣም አሰቃቂ ስለነበረ ከዛ የተረፉ ሰዎች የሚናገሩት በሌላ በኩል ሚዛናዊ የሚሆንበትን ወይንም ደግሞ ሁለገብ ሆኖ ሁሉንም የነበረውን ሁኔታ የሚገነዘብበት ዘገባ ቀርቦ ነበር ወይ ለማለት ነው። እኔ ዘገባው ላይ ችግር አለ ብዬ አላምንም። ለምንድን ነው የማታምነው? በአንድ በኩል ቀደም ብሎ ማንችም እንዳልሽው ተጎጂ የሆኑ ከአካባቢ የተፈናቀሉ ሰዎች ናቸው በዋናነት መረጃ ለኢሳት የሰጡት። ኢሳትም እነዚህን ሰዎች ቃለ ምልስ አድርጎላቸዋል። ከዛ በተጨማሪ ደግሞ ፖሊስ አጣርቻለሁ ያለው ጉዳዩንም እየመረመርኩ ነው ያለበትንም እንደዚሁ አቅርበናል። ማጣራትም ያለበት ፖሊስ ነው በዋነኛነት። ከዛ በተረፈ ወደ አካባቢው የሰው ኃይል አላክንም። ወደፊት ግን ልከን የበለጠ አጣርተን እናቀርበዋለን። ይሄ እንግዲህ ማንም ሚዲያ የአቅሙን ያህል ነው የሚሰራው። ጉዳዩን በተመለከተ ግን አሁንም ወደፊት ብዙ ሊሰራበት የሚችል ነገር ነው። ዞሮ ዞሮ ግን ትልቁ ቁም ነገር ምንድን ነው አሁን ኢሳት በጠላትነት ሊፈረጅ የሚችል ሚዲያ እንዳልሆነ መቼም ሁላችንም እናውቃለን። ስህተቶች አይሰራም ማለት አይደለም። የአሜሪካ ድምጽ ሬዲዮም ይሳሳታል፣ ኢሳትም ይሳሳታል፣ ሴኔንም ይሳሳታል። እነዚህ ትላልቅ የተባሉት ሚዲያዎችም ሁሉ ይሳሳታሉ። ሲሳሳቱ ርምት ያደርጋሉ በተሳሳቱባቸው ጉዳዮች። አሁንም አደባባይ ወጥቶ አንድን ሚዲያ ከመወንጀል በፊት ይሄ ሚዲያ እዚህ እዚህ ጋር ስህተት ሰርቷልና ርምት እንፈልጋለን ተብሎ ነው የርምት ጥያቄ ነው ሊቀርብ የሚገባው ለሚዲያ፣ እንጂ የህዝብ ጠላት አድርጎ መፈረጅ በምንም አይነት ሁኔታ ትክክልም አይደለም፣ አያሰራም። ወደፊትም ደግሞ ሁላችንም ለሰላምና ልማት ሁሉም ኢትዮጵያዊ በእኩልነትና በጋራ የሚኖርባትን ኢትዮጵያ ለመፍጠር በሚደረገውም ትግል ደግሞ ይሄ አይነት አካሄድ የበለጠ ነገሮችን አስቸጋሪ ያደርገዋል እንጂ ለማንም ጠቀሜታ የለውም። እ አቶ በቀለም ደግሞ እንዳሉት የኢሳት ዋና ዓላማ ህዝቦችን ማጋጨት አይደለም። ኢሳት ለረጅም ጊዜ እንግዲህ ስምንት ዓመት ያህል የኢትዮጵያን ህዝብ ምን ያህል እንዳገለገለው ማንም የሚያውቅ ነው። ቅሬታ የሚኖራቸው ወገኖች ይኖራሉ። ሁሉንም ልናስደስት አንችልም። እኛም ደግሞ ለማስደሰት አይደለም ይሄንን ስራ የምንሰራው። ይሁንና ግን በርካታ የሆኑ መረጃዎች በየዕለቱ በኢሳት በኩል ህዝቡ ለህዝብ ይደርሳሉ። ከእነዚህ መሀል ችግር ያለባቸውም ቢኖሩ አግባብ ባለው ሁኔታ እነዚህ እርምት መጠየቅ ነው ተገቢው ነው እያልን ያለ ነው። አቶ አበበ ገላው የኢሳት ማኔጂንግ ዳይሬክተር፣ አመሰግናለሁ። ለወደፊትም እንዳልከው የማይሳሳት ሚዲያ የለም። ዋናው ግን ከስህተት አርመን በትክክል ለመስራትና ህዝብን በቅንነት ማገልገል ነውና ሁላችንም እንሳሳታለን ለማለት ነው። ከተሳሳትንም ደግሞ እናርማለን። እና ስለ አጋጣሚ አንድ መልእክት እንደው እድል ከሰጠሽኝ አሁንም ይሄን በተመለከተ ማለት የምፈልገው ነገር ምንድን ነው? ቅሬታ ማንም ሰው ሲኖረው በኢሳት ላይ በራችን ክፍት ነው። ስልክ ሊደወልን ይችላል። ኢሜይል ሊደረግልን ይችላል። ባለው መድረክ ሁሉ እኛን በተለይ ከማኔጅመንቱም ከኤዲተሮቹም ጋር ተነጋግሮ እርምት እንዲደረግ መጠየቅ ያስፈልጋል። እኛም ደግሞ ለዛ ዝግጅት ነ በጣም ነው ማመሰግነው። ስለ ጊዜ አመሰግናለሁ ትዝታ